ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥቅምት 19 2013 ዓ ም ዝግጅታችን ጀመረ። በንግግራቸው ላይ የኢትዮጵያን ሉዓላዊነት የሕዝቡን ደህንነት በጠቅላላ ክብራችንን በሚነካ መንገድ የተናገሩት ንግግርና ጦርነትን የሚያነሳሳ ንግግር ያስቆጣን መሆኑንና በሀገራችን ሉዓላዊነት በማንነታችን የማንደራደር መሆኑን የምንገልጽበት እንደ ኢትዮጵያ ስሜት ነው። ኢትዮጵያ አሜሪካውያን ፕሬዝዳንት ዶናልድ ትራምፕ በአባይ ግድብ ላይ የሰጡትን አስተያየት በመቃወም ዛሬ በነጩ ቤተ መንግስት ደጃፍና በውጭ ጉዳይ መስሪያ ቤት በር ላይ የተቃውሞ ሰልፍ አካሂደዋል። በአብይ ርዕስ ሙሉ ዘገባ ይኖረናል። ጠቅላይ ሚኒስትር አብይ አህመድ በአንድ ነጥብ ስምንት ቢሊዮን ብር የሚገነባውን የገለልሽ ደገ ሀምዶ መንገድ ግንባታ መርቀው ስራ አስጀመሩ። የ1495 ኛው የነቢዩ መሐመድ ልደት በዓል ወይም ሆሊድ በተለይም በአዲስ አበባ በታላቁ አንዋር መስጊድ በደማቅ ሁኔታ ተከብሯል። እነዚህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ። ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዩኤንስ ኮም በአትዮ አምሃሪክ የፌስቡክ እና በአህዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታየ ጋር ልተዋችሁ። ጤና ስጥልኝ አድማጮች፣ ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። የታንዛኒያ የምርጫ ኮሚሽን ትናንት በሀገሪቱ የተካሄደውን ጠቅላላ ምርጫ ውጤት በማሳወቅ ላይ ባለበት በአሁኑ ወቅት ቻዴማ የተባለው ፓርቲ መሪው ፕሬዚደንታዊ ተፎካካሪ ቱንዱ ሊሱ የምርጫውን ውጤት እንደሚቃወሙ ይፋ አደረጉ። ሰው የምርጫውን ውጤት ተቃውሞ ሰልፍ እንዲወጣ ጥሪ በማድረጋቸው የዛንዚባሩ እጩ ሴፍ ሻሪፍ ሀማድ እና ሌሎች ስድስት ሰዎች መታሰራቸውን ኢድ ኦዌሱ ከዳሬ ሰላም ያጠናቀረው ዘገባ ያመለክታል። አዳነች ፍስሐዬ ታቀርበዋለች። የታንዛኒያ ምርጫ በተካሄደ ማግስት ከተለያዩ ክፍላተ ግዛትና ክልሎች እየወጡ ያሉት የምርጫ ውጤቶች የሀገሪቱ ገዢ ፓርቲ እያሸነፈ መሆኑን እያሳዩ ነው። የተቃዋሚዎቹ ደጋፊዎች በሚበዙባቸው ቦታዎች ሳይቀር ማሸነፉ እየተገለጸ ነው። ይሁንና ውጤቶቹ መሰማት በቀጠሉበት በአሁኑ ወቅት አንዳንድ ተቃዋሚ ፓርቲዎች ውጤቱን አንቀበልም ብለዋል። የቻዴማ ፓርቲ ተወካይ ፕሬዚዳንታዊ ተወዳዳሪ ቱንዱ ሊሱ የምርጫው ሂደት በብዙ የማጭበርበር ተግባሮች የተበከለ ነበር ብለዋል። በአንዳንድ የምርጫ ጣቢያዎች የሐሰት የድምፅ ወረቀቶች ተይዘዋል። የምርጫ ሕግና ሥነ ሥርዓት ተጥሷል። እነዚህ ሁሉ የምርጫውን ሕጋዊነት አጠያያቂ እንዲሆን አድርገዋል ሲሉ ከሰዋል። ዓለም አቀፍ ማኅበረሰብ እንዲገባበትም ጥሪ አድርገዋል። ዛንዚባር ላይ የኤሲቲ ዋዛሌንዶ ተወካይ ፕሬዚዳንታዊ ተወዳዳሪ ሴፍ ሸሪፍ ሓማድ እና ከፍተኛ የፓርቲ መሪዎች በፖሊሶች ታስረዋል። ተወዳዳሪው የደሴቲቱን የምርጫ ውጤት ከተቃወሙ በኋላ ህዝብን ለግጭት አነሳስተዋል በሚል ጥርጣሬ ነው የተያዙት። ሴፍ ሸሪፍ ሓማድ ከመታሰራቸው በፊት ለጋዜጠኞች በሰጡት መግለጫ የምርጫውን ውጤት መቃወማቸውን ገልጾ ነበር ሲሉ ቱንዱ ሊሱ አስረድተዋል። የደቡብ አፍሪካ ፕሬዚደንት ሴሪል ራማፎሳ በአንድ የራት ዝግጅት ላይ ኮቪድ-19 በምርመራ ከተገኘባቸው ተጋባዥ እንግዳ ጋር መገናኘታቸውን ተከትሎ ራሳቸውን ለይተው እንደሚገኙ ተገለጸ። ባለፈው ሳምንት ጆሀንስበርግ ውስጥ ለሀገሪቱ ትምህርት ቤቶች የገቢ ማስገኛ የራት ዝግጅት ላይ ከነበሩ 35 ሌሎች ሰዎች ጋር የነበሩት ራማፎሳ አንደኛው አብረዋቸው የነበሩ ሰው ኮሮና ቫይረስ የተያያዙ መሆናቸው ማክሰኞ እለት እንደተነገራቸውና ራሳቸውን እየለዩ መሆናቸውን ነው የፕሬዚደንቱ ቃል አቀባይ ያስታወቀው። ምንም የሕመም ምልክት እንዳላሳዩና ስራቸውን እየሰሩ መሆናቸውንም ቃል አቀባዩ አክሎ ገልጿል። በደቡብ አፍሪካ የኮሮና ቫይረስ ተያያዦች ቁጥር ባለፉት ሳምንታት እያሻቀበ ነው። በሀገሪቱ በአሁኑ ጊዜ ከ719ሺህ በላይ ሰዎች በቫይረሱ መያዛቸው የተረጋገጠ ሲሆን 19111 ሰዎች ደግሞ ለህልፈት ተዳርገዋል። በሌላ ዜና የአልጄሪያ ፕሬዚደንት አብደል ማጅድ ታቡኔ ጀርመን ሆስፒታል ውስጥ ምርመራ ላይ እንዳሉ ተሰማ። ትናንትና የአልጄሪያ መንግስት ባወጣው መግለጫ የፕሬዝደንቱ በርካታ ከፍተኛ ረዳቶች ኮሮና ቫይረስ በምርመራ ስለተገኘባቸው ፕሬዝደንቱ ራሳቸው ለይተው እየቆዩ ነው ብሎ ተናግሮ ነበር። የሰባ አምስት ዓመቱ የአልጄሪያ ፕሬዝደንት ለህክምና ወደ ጀርመን የሄዱት ሀገራቸው ህገ መንግስት ላይ ባቀረቡት ማሻሻያ ጉዳይ እሁድ ዕለት ወሳኝ የሆነ ህዝበ ውሳኔ ሊካሄድ ተቃርቦ ባለበት ወቅት መሆኑ ነው። በመንግስቱ ቴሌቪዥን የተሰጠው የመንግስቱ መግለጫ ፕሬዚደንቱ ኮሮና ቫይረስ አግኝቷቸው ይሆናል የሚል ስጋት ቢኖርም በጀርመኑ ሆስፒታል ምን አይነት ምርመራ እየተደረገላቸው እንደሆነ የገለጸው ነገር የለም። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የፊታችን ማክሰኞ ይካሄዳል። እጩ ተፎካካሪዎቹ የዛሬውን የምረጡኝ ቅስቀሳ ትኩረታቸውን ደቡብ ምስራቋ ፍሎሪዳ ላይ አድርገዋል። እንደ አውሮፓ አቆጣጠር ከ1996 ዓ.ም ጀምሮ በተካሄዱ ፕሬዝደንታዊ ምርጫዎች ሁሉ ለአሸናፊነት የበቃው እጩ ፍሎሪዳን ያሸነፈ ነው። ለማሸነፍ ከሚያስፈልገው ከሁለት መቶ ሰባው የስቴቶች መራጮች ተወካዮች ድምፅ ፍሎሪዳ 29ን ትይዛለች። ፕሬዚደንት ዶናልድ ትራምፕ የምርጫ ቅስቀሳቸውን ታምፓ ከተማ ላይ ይጀምሩና ለምሽቱ ደግሞ ወደ ሰሜን ካሮላይና ያመራሉ ተብሏል። የቀድሞው ምክትል ፕሬዚደንት ጆ ባይደን ደግሞ ዛሬ ከሰዓት በኋላ ፍሎሪዳ ብራድ ወረዳ፣ ከዚያም ማምሻቸውን ወደ ታምፓ ከተማ ይጓዛሉ። ሪል ክሌር ፖለቲክስ የተባለው ተቋም ባጠናቀረው የዋና ዋና የህዝብ አስተያየት ውጤቶች አማካይ ግምገማው መሰረት ጆ ባይደን ሚስተር ትራምፕን ሚሽገን፣ ፔንሲልቬንያና ዊስኮንስን ላይ እየመሯቸው ሲሆን ፍሎሪዳና ሰሜን ካሮላይና ላይ ደግሞ እጅግ ተቀራራቢ በሆነ ድጋፍ ድምፅ ፉክክር ላይ ነው ያሉት። ሚስተር ትራምፕ ትናንት ላስ ቬጋስ ከተማ ውስጥ ለጋዜጠኞች በሰጡት ቃል ዋና ዋና የህዝብ አስተያየት ግምገማዎች የሚባሉትን እንደማያምኑ ገልጸው ብርቱ ፉክክር በሚካሄድባቸው ስቴቶች ግምገማዎች የሚያሳዩት የተሻለ የሚያሳዩ የህዝብ አስተያየቶች አሉ ብለዋል። አገር አቀፍ የህዝብ አስተያየቶች ባይደን በሰባት ወይም በስምንት ከመቶ ብልጫ እየመሩ መሆናቸውን ነው የሚያሳዩት። ይሁን እንጂ ኤሌክቶራል ኮሌጅ የሚባለውን የመራጭ ተወካዮች ድምጽ ውጤት በሚወስኑት ብርቱ ፉክክር የሚካሄድባቸው ስቴቶች ያላቸው ብልጫ የዚያን ግማሽ ገደማ እንደሆነ ነው የሚታየው። ምክትል ፕሬዚደንት ጆ ባይደን በህዝብ ጤና ጥበቃ ኤክስፐርቶች ገለጻ ከተደረገላቸው በኋላ ፕሬዝደንቱን በኮቪድ-19 ወረርሽኝ መሀል ብዛት ያለው ሰው ማሰባሰባቸውን አስመልክተው በድጋሚ ነቅፈዋቸዋል። በቀደመው ምሽት ኔብራስካ ኦማሃ ከተማ ላይ አረጋውያንና ልጆችን ጨምሮ በመቶዎች የተቆጠሩ ሰዎችን ለሰዓታት እጅግ ከባድ በነበረ ቅዝቃዜ ሰብስበዋል። ታመው ሆስፒታል የገቡም አሉ ሲሉ ባይደን ትራምፕን አጥብቀው ነቅፈዋል። አሜሪካውያን ታይቶ በማያውቅ ቁጥር ከማክሰኞ ምርጫ አስቀድመው ድምፃቸውን እየሰጡ ናቸው። ይህ መሆኑ መራጩ በሁለቱ እጩዎች ላይ ያለውን የጠነከረ የድጋፍ ወይም የተቃውሞ አቋም ያሳያል ተብሏል። ከዚያም በተጨማሪ በኮሮና ቫይረስ ምክንያት በምርጫው እለት በድምፅ መስጫ ጣቢያ መገኘት ባለመፈለግም ጭምር ነው። እስከ ዛሬ ሐሙስ ማለዳ ድረስ 76 ሚሊዮን መራጮች ድምፃቸውን ሰጥተዋል። ይህም በአውሮፓውያን 2016 ከተሰጠው ከጠቅላላው 138.8 ሚሊዮን ድምፅ ከግማሽ በላይ ነው። ቀደም ብለው ከወዲሁ ድምፅ ከሰጡት ውስጥ ሁለት ሶስተኛ የሚሆኑት ድምፃቸውን በፖስታ ቤት በኩል የላኩ ሲሆኑ የተቀሩት ደግሞ በአካል ተገኝተው የመረጡ ናቸው። ባይደን ትናንት ዴላዌር ዊልሚንግተን ከተማ ላይ ድምፃቸውን ሰጥተዋል። ፕሬዝደንት ትራምፕም ቅዳሜ ዕለት ፍሎሪዳ ማራላጎ ላይ የሚገኘው መዝናኛቸው አቅራቢያ ተገኝተው ድምፃቸውን ሰጥተዋል። በመጨረሻም አለም አቀፍ የኮቪድ-19 ዜናዎች። የኮቪድ-19 ወረርሽኝ ስርጭት በአዲስ መልክ አብዝቶ ማገርሸቱን ተከትሎ የፈረንሳይና የጀርመን መሪዎች የቫይረሱን መዛመት ለመክታት አዲስ ዙር የእንቅስቃሴ እገዳ እርምጃዎችን እየወሰዱ ናቸው። የፈረንሳይ ፕሬዚዳንት ኢማኑዌል ማክሮን ትናንት በቴሌቪዥን ለሕዝቡ ባደረጉት ንግግር ከነገ አርብ ጀምሮ ለአንድ ወር በአገር አቀፍ ደረጃ ተግባራዊ የሚሆን የእንቅስቃሴ እገዳ አውጀዋል። ምግብ ቤቶች፣ ቡና ቤቶች፣ ካፌዎችና ሌሎችም የግድ አስፈላጊ ያልሆኑ የንግድ ድርጅቶች ይዘጋሉ። ዜጎች ከቤት መውጣት የሚችሉት ወደ ስራ፣ ወደ ገበያና ወደ ሐኪም ቤት ብቻ እንደሚሆንም ፕሬዝደንቱ አስታውቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅ ታየን ለዜናው እናመሰግናለን ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርስ በ25 ሜትር ባንድ በ1240 ኪሎሄርስ በ31 ሜትር ባንድ በ9485 ኪሎሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥቅምት 19 2013 ዓ ም ምሽት ፕሮግራም ነው ዝግጅቶቻችንን በዌብሳይታችን አማሪክ ኤ ኒውስ ዶት ኮም በአትቪዮ አምሃሪክ የፌስቡክ ገጻችንና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አቤት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችኋለን። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከሰሞኑ የኢትዮጵያ ህዳሴ ግድብን በተመለከተ የተናገሩትን ንግግር በመቃወም ኢትዮጵያውያንና ትውልደ ኢትዮጵያ ከዋይት ሀውስ ፊት ለፊት ሰላማዊ ሰልፍ አድርገዋል። የፕሬዝዳንቱ ንግግር የሁለቱን ሀገራት የቆየ ወዳጅነት የሚያሻክርና ተገቢነት የሌለው ነው ሲሉም ተችተዋል። ሀብታሙ ስዩም ዝርዝር አለው። ዛሬ በዋሽንግተን ዲሲ አቆጣጠር ረፋድ ላይ በመቶዎች የሚቆጠሩ ኢትዮጵያን ዋይት ሀውስ ተብሎ በሚጠራው የዩናይትድ ስቴትስ ፕሬዚደንት መኖሪያ ስፍራ ተገኝተው ነበረ። የተገኙበት ምክንያት ደግሞ ፕሬዚደንት ዶናልድ ትራምፕ ከሰሞኑ የኢትዮጵያ ህዳሴ ግድብን በተመለከተ የተናገሩት ንግግር ስላስቆጣቸው እንደሆነ ከተሳታፊዎች ሰምተናል። የተወሰኑትን በጥቂት እንስማ። ኦኬ፣ ስሜ መኮንን ጌታቸው ይባላል። ብዙ የዲሲ እና የአካባቢ ነዋሪዎች ያቆኛል። በፊት የዲሲ የኢትዮጵያን የጋራ ግብረ ሀይል የሚባለው አሁን ደግሞ ዓለም አቀፉ የኢትዮጵያ ዲያስፖራ ተግባር ምክር ቤት በዛ ውስጥ ሆነን ከሚሰሩት እና ይህንን ሀገራችንን በተመለከተ ጉዳይ ሰልፍ ከሚያዘጋጁት ሰዎች አንዱ ነው። የዛሬው ሰልፍ የተጠራበት ዋነኛ ዓላማ አንድና አንድ ነው። እዚህ በአሜሪካን ሀገር ፕሬዚዳንት የሆነው ዶናልድ ትራምፕ እጅግ ኃላፊነት በጎደለው መልኩ አንድ በዓለም ላይ አለች ምት አያል ሀገር ይመራል ተብሎ ከሚጠበቅ መሪ ሊነገር የማይገባው በጣም አሳፋሪ የሆነ በጣም ኢፍትሐዊ የሆነ በአገራችን በኢትዮጵያ ላይ ሉዓላዊነቷን፣ ታሪኳን ጠብቃ በኖረች አገር ላይ እየገነባች ያለችው ሁላችንም እንደምናውቀው የኢትዮጵያ ህዝብ ከሚበላው ላይ ቀንሶ ግድብ እየሰራ ነው። ህዳሴ ግድብን እና የህዳሴ ግድብን ገንብቶ ኤሌክትሪክ አመንጭቶ ከድህነት ለመውጣት እየታገለ ያለ ህዝብ ነው እና ይህንን ህዝብ የሚሰራውን ስራ ዲስከረጅ ለማድረግ ለግብጽ በወገነ መልኩ ግብፅ ይህንን ግድብ እንደምታፈርሰው ኢንሳይት ስለሰጠ ይህንን ኢፍትሐዊና ኃላፊነት የጎደለው ንግግሩን በመቃወም በሀገራችን ላይ የሚነገሩ ማንኛ አሳፋሪ በሉዓላዊነታችን ላይ በህልውናችን ላይ የሚነሳውን ነገር ለመቃወም ነው ይህንን ሰልፍ ያዘጋጀነው። አቤል ጋሽ ባላለው የኢትዮጵያ ሰላምና እድገት ማዕከል ሊቀመንበር ነው። እንግዲህ እንደሚታወቀው በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በንግግራቸው ላይ የኢትዮጵያን ሉዓላዊነት የህዝቡን ደህንነት በጠቅላላ ክብራችንን በሚነካ መንገድ የተናገሩት ንግግርና ጦርነትን የሚያነሳሳ ንግግር ያስቆጣን መሆኑንና በሀገራችን ሉዓላዊነት በማንነታችን የማንደራደር መሆኑን የምንገልጽበት እንደ ኢትዮጵያ ስሜት ነው። ኢትዮጵያ በደመኗ ተደፍራ የማታውቅ ነጻነቷ የተከበረ በአድዋ ጦርነት ይህንን የመሰከረችና ለዘመናት በዚህ ለጠቅላላ ለዓለም ለአፍሪካ ለጥቁሩና ይሄንን ማንነቷን መስክራ የኖረች ሀገር እንደመሆኗ ይህንን የፕሬዚዳንቱ ንግግር ጠቅላላ በኢትዮጵያ ህዝብ ላይ የተቃጣ በመሆኑ ይህንን ንግግር አግባብነት የለው መሆኑ ለመግለጽ ነው። እንግዲህ ይህን ንግግር ለምንድን ነው የምንቃወመው? አምስት መሰረታዊ ነገሮች ማንሳት ይቻላል። አንደኛ ይህ የዩናይትድ ስቴትስ የተመሰረበትን መሰረታዊ የአመሰራር ስርዓት ያፈረሰ ነው። ነጻነትን ያማከለ ህዝቦች ነፃነትና እኩልነት የሚታገል አገር በሌሎች ህዝብ ላይ ነጻነት ላይ የሚደራደር ንግግር መነጋገር ትክክል አለም። ይህንን እንቃወማለን። በጠቅላላ የአሜሪካ መልእክት ነው ብለን አናስብም። የግለሰቡ ግን ንግግር በትክክል እንዳልሆነ የምናምንበት ነው። ሁለተኛ ደረጃ ከዚህ በፊት የነበረውን የዚች ሀገር ከምትታወቅበት ነገር በሌሎች በሀገሮች መካከል ያለውን ሰላም ማጠናከር ነው። አሜሪካ በዚህ የምታወቅበት ነገር ነው። በዚህ በፊት ባደረጓቸው ንግግሮች፣ በተለይ በዊልሰን ፕሬዚደንሲ ጊዜ አሜሪካ ሌሎች ሀገሮች በህብረት የሚኖሩበት ንግግር የተናገሩና ያንን ፕሪንሲፕል ወደ አለም ያሻገሩበት ዘመን ነው። ለዚያም ነው ወደ አንደኛ የአለም ኃይል ሆነው እስከመጡ ድረስ ድረስ በዚህ ነው የሀገር የሚታወቀው። ይህንን ግን የሚያፈርስ ንግግር ነው። ሌላ አንድን ሀገር በሌላ ሀገር ላይ ጦርነት የሚያስነስ ስሜ ተሾመ በለጠ ይባላል። ዛሬ የመጣሁትኝ ለመቃወም ፕሬዚዳንት ትራምፕ የተናገሩትን በአባይ ዙሪያ ለመቃወም ነው የመጣሁት። በእውነቱ እዚህ ያለን ኢትዮጵያኖች፣ አሜሪካን ኢትዮጵያኖች ማለት ይቻላለሁ ሁሉም ቢሆን ስለ አሜሪካ ያለን አመለካከት በየአለም ላይ በዲሞክራሲ ነው የሚታወቁት አሜሪካኖች። ሰላምን ለማስነፍ ነው። ፕሬዚዳንት ትራምፕ ግን ይህንን አይወክሉም። የአሜሪካንን ሕዝብ አይወክሉም። የተናገሩት ትክክል ያልሆነ ንግግርና አሜሪካንን በአምባገነንነት ሊፈርጅ የሚያሰኝ ንግግር ስለሆነ ማንም ኢትዮጵያ የሆነ በዚህ ጉዳይ ተቆጥቷል። ሁሉም ይሄንን መልስ መመለሳለን። ፕሬዚደንት ትራምፕ ከሰሞኑ በሱዳንና እስራኤል መካከል የነበረውን ዲፕሎማቲክ ቅራኔ ለመፍታት ባሰናዱት ስነ ስርዓት ላይ ግብጽ፣ ኢትዮጵያ በመገንባት ላይ ያለችውን ግድብ ልታወድመው እንደምትችል መናገራቸው ተቃውሞ የገጠመው ከኢትዮጵያውያንና ትውልድ የኢትዮጵያን ብቻ አይደለም። አፍሪካ አሜሪካውያን፣ የአሜሪካ ኮንግረስ አባላት የሚበዙበት ኮንግሬሽናል ብላክ ካውከስ የተሰኘው ሸንጎም ተቃውሞውን አሰምተዋል። በትዊተር ገጹ ላይ የፕሬዚደንት ትራምፕን አስተያየት በግድ የለሽነት የተሰጠና አደገኛ ሲልም ተችቷል። ኢትዮጵያ፣ ግብፅና ሱዳን በሚያደርጉት ድርድር ውስጥ አሜሪካ በገለልተኝነት እንድትቆምም አሳስቧል። ውጥረትን ያባብሳል ያለውን የፕሬዚዳንቱን ንግግርም አውግዟል። በከባድ ዝናብ ውስጥ ሆነው ረፋዱን ተቃውሟቸውን ሲያሰሙ የነበሩ ኢትዮጵያንና ትውልድ ኢትዮጵያን ቅሬታቸውንና ተቃውሟቸውን በሌሎች መንገዶችም ማሳየት እንደሚቀጥሉ ተናግረዋል። ለአሜሪካ ድምፅ ታሙዝዩም፣ ዋሽንግተን ዲሲ አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። አንድ ሺ አራት መቶ ዘጠና አምስተኛው የነቢዩ መሐመድ የልደት በዓል ወይም መውሊድ በተለይም በአዲስ አበባ በታላቁ አንዋር መስጊድ በደማቅ ሁኔታ ተከብሯል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በክብረ በዓሉ ላይ ለምእመናኑ ባስተላለፉት መልእክት የመውሊድ በዓልን የምናከብረው የነቢዩ መሐመድን አስተምህሮት በመተግበርና ተምሳሌታዊነቱን በማስቀጠል ነው ብለዋል። ጸሀይ ዳምጠው ዝርዝር አላት። 1495ኛው የሞሊድ በዓል በታላቁ አንዋር መስጊድ የተከበረው በኮሮና ቫይረስ ወረርሽኝ ምክንያት ውስን ተሳታፊዎች በተገኙበት ነው። በሰነ ሥርዓቱ ላይ መልእክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የሰው ልጅ የደስታ ቀኑን በተለያዩ መልኩ ያከብራል። እኛም ዛሬ የምናከብረው ነቢዩ መሐመድ የተወለዱበትን የደስታ ቀን ነው ብሏል። የነቢያችን መልካም ተግባር የነቢያችን መልካም ስራ በአጭር ተወርቶ እሚዘለቅ አይደለም። በዓል ማለት እንደኔ አመለካከት እንን ማክበር አይደለም። አመት ማምረክ አይደለም። በዛን ቀን በዛ አመት ምን ተከስቷል። አንድ ሰው ደስታ ያገኘበትን ቀን በቆም ማክበር ይችላል። በሰደቃ ማክበር ይችላል በዚህ ጀማ ማክበር ይችላል። አሁንም ነቢያችን አለ ሰላቱ ወሰላም የተወለዱበትን ቀን በመሰባሰብ በማብላት፣ በማጠጣት ሴራቸውን በመቅራት፣ በሶለዋት በዱዓ በዛልና ከብር ይገባል ነው የምንለው። እንዲሁም የሞሊድ በዓል የሚከበረው ፈጣሪ በዛን ጊዜ ለሰው ልጆች የዋለው ውለታ ለማወደስና ለማመስገን እንደሆነም ተናግረዋል። ነቢዩ መሐመድ አንድነትንና ሰላምን ያስተማሩ፣ ለሰው ልጆችም እዝኔታን ያመጡ ናቸው ያሉት ተቀዳሚ ሙፍቲ ሀጂ ዑመር የነቢዩን ሥራ መሪ አድርገን ለሀገራችን ሰላምና ለህዝባችንም አንድነት እንቁም ብሏል። እሳቸው በመወለዳቸው በመላካቸው የሰው ልምን ጥቅም አግኝተዋል። ዋናው ይሄ ነው። ህዝባዊ ጥቅም አላቸው፣ አገራዊ ጥቅም አላቸው። አንድነትን ይዘው ልንመርተዋል። ነቢያችን ተመካ መዲና በሄዱ ጊዜ የተለያዩ ህዝቦች አግኝተዋል። አይሁዶችን አግኝተዋል። መዲሰዎችን አግኝተዋል። እንዲሁም በኒፈዝረጅና በኒለድር የሚባሉ ወንበዴዎች መቶ ሀያ አመት የተዋጉት ሰዎች አግኝተዋል። የተዋጉትን ሰዎች ውጊያችሁን ተዉ፣ የመፋሰስ ተዉ፣ በየል ተዉ ብለው አስጠለተውላቸው ፈካን የህዋን ተሀዴ እንዋደድ ወንድማማቾች ነው። ሌሎቹን ሃይማኖታችሁን እንደያዛችው፣ አንድነታችንን እናጠንክ፣ አገራችንን ሰላማችንን እንጠብቅ፣ አገራችንን ተጥላት እንጠብቅ ብለው ስምኝ ያለው ብትመጀመሪያ ነቢያችን ዓለይሂ ሰላቱ ወሰላም ይህን ልንከተለው ልንዝላቸው ይገባል። ኢትዮጵያውያን በዘር ከመከፋፈል ወጥተው አንድነታቸውን እንዲያጠናክሩ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ጥሪ አቅርቧል። በክብረ በዓሉ ላይ የተገኙት የአዲስ አበባ ምክትል ከንቲባ አዳነች አቤቤ ባስተላለፉት መልእክት የአዲስ አበባ ከተማ የሃይማኖት መቻቻል፣ የአብሮነትና የአንድነት ከተማ እንድትሆን ህዝበ ሙስሊሙ ላደረገው አስተዋጽኦ ምስጋና ይገባዋል ብሏል። ላለፉት ወራት ህዝበ ሙስሊሙ በኮሮና ቫይረስ ጉዳት ለደረሰባቸው ወገኖች በገንዘብና በተለያዩ መልኩ ባደረጉ ድጋፍ የብዙዎችን ህይወት መታደግ መቻሉን በመግለጽ ምስጋናቸውን አቅርበዋል። ነቢዩ መሐመድ አንድነትን እንድናጠናክር መክረዋል። ሰላምን የሰበኩ ነቢይ ናቸው። እኩልነት እንድረጋገጥ አድርጓል። ለዚህም ልንከተላቸው ይገባል ስሉም ሀጂ ሙፍቲ አሳስበዋል። 1495ኛው የነቢዩ መሐመድ የልደት በዓል በኮሮና ቫይረስ ወረርሽኝ ምክንያት በተወሰኑ ምእመናንና ጥሪ በተደረገላቸው እንግዶች ነው በአዲስ አበባ ታላቁ አንዋር መዝጊድ ዛሬ ተከበረው። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልልና ድሬዳዋ አስተዳደር የሚገኙ ልዩ ልዩ ፕሮጀክቶችን አስመርቀዋል። የመሰረት ድንጋይም አስቀምጠዋል። ከስድስት ቢሊዮን ብር በላይ በሆነ ወጪ ሶስት መቶ ሰማንያ ስምንት ኪሎ ሜትር የሚሸፍንን ጎዴን ማዕከል ያደረጉ ልዩ ልዩ የመንገድ ፕሮጀክቶችን የመሰረት ድንጋይ ሲያስቀምጡ፣ በድሬዳዋ ደግሞ ዘመናዊ ቄራና የኢንዱስትሪ ፓርክ አስመርቀዋል። አዲስ ቸኮል ዝርዝር አለው። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በሶማሌ ክልል የሸበሌ ዞን ዋና ከተማ የሆነችው ጎዴ ከተማን ከክልሉ ልዩ ልዩ አካባቢዎችና ከጎራባች ሀገራት ጭምር የሚያገናኙ 400 ኪሎ ሜትር ገደማ የሚረዝሙ መንገዶችን ለመገንባት የመሰረት ድንጋይ ያስቀምጠዋል። ጠቅላይ ሚኒስትሩ በወቅቱ ባደረጉት ንግግር ለጦር ማዕከልነት ብቻ ትታወስ የነበረችው የጎዴ ከተማ የልማት ማዕከል እንድትሆን ያደርጋል ብለዋል። የመንገድ መሰረተ ልማቱ ከጎዴ ቀላፎ የሚሄደው የ95 ኪሎ ሜትር መንገድ አንድ ነጥብ አምስት ቢሊዮን ብር ገደማ የሚፈጅ ኢትዮጵያ ውስጥ የሚቀር ሳይሆን ከጎረቤት አገር ጋር የሚያገናኝ ወደ መሀል ሀገር የሚያገናኝ መሰረታዊ የሚባል የአስፓልት መንገድ ነው። ሁለተኛ ከጎዴ ወደ ሀርጌ የሚሄደው የመቶ ኪሎሜትር መንገድ ወደ ሀርጌሌ የሚሄደው 1 ነጥብ 9 ቢሊየን ብር ገደማ የሚፈጅ ነው። ሶስተኛው የዋሌ ደናን 83 ኪሎሜትር 1 ነጥብ 1 ቢሊየን ብር የሚፈጅ ፕሮጀክት ነው። ከዚህ ውጭ ጅጅጋ አካባቢ የሚጀመርም የሚመረቅም ፕሮጀክት ይኖረናል። ዛሬ ይህ መንገድ ስራ ይህ መንገድ ስራ መጀመር ብቻ ሳይሆን በፍጥነት መጨረስ ከቻል እዚህ አካባቢ ለማመን የሚያስቸግር ትላልቅ ፖቴንሻል የኢትዮጵያን ብልጽግና ለማረጋገጥ የሚያስችሉ ትላልቅ አቅሞች ያሉበት አካባቢ ነው። የሶማሌ ክልል በማዕድንም ሆነ በመስኖ ልማት ትላልቅ አቅሞች አለው ያሉት ጠቅላይ ሚኒስትሩ ክልሉ ከጦርነት ወጥቶ ወደ ልማት መግባቱ ከክልሉ አልፎ ለሀገር አቀፍ ያለው ጠቀሜታ ከፍተኛ ነው ብለዋል። ለዚህም ባለፈው ሁለት ዓመታት ትኩረት ተሰጥቶ መሰራቱን አስታውሰው ለአብነትም በሁለት ዓመት ውስጥ ሰማኒያ የሁለተኛ ደረጃ ትምህርት ቤቶች መገንባታቸውን አንስተዋል። በወቅቱ ንግግር ያደረጉት የፌዴራል መንገዶች ባለስልጣን ስራ አስኪያጅ አቶ ሀብታሙ ተገኝ የመንገድ መሰረተ ልማት በሶማሌ ክልል ያለውን አስፈላጊነት ቀድሞ ከነበራቸው ተሞክሮ አንጻር እንዲያስታውሰውታል ኦዴን የልማት ዋነኛዋ የሶማሌ ክልል ብዙ ኢኮኖሚ እንቅስቃሴ ያለባት የልማት ሀብ ያደርጋታል። እነዚህ ፕሮጀክቶች በግንባታ ወቅት አምስት ሺህ አካባቢ ለሚሆኑ ሰራተኞች የስራ ዕድል ይፈጥራሉ። በርካታ የአካባቢውን የኢኮኖሚ እንቅስቃሴ ያሳልጣሉ። ክቡር ጠቅላይ ሚኒስተር፣ ክቡራትና ክቡራን፣ ከአስር ዓመት በፊት ከጅጅጋ ደገሃቡር ቀብሪ ዳህር ባለ መንገድ ላይ የስራ ኃላፊ ሆኜ ተሳትፌ ነበር። በወቅቱ ከጅጅጋ ጎዴ ለመድረስ ሁለት ሳምንት አካባቢ የሚፈጅ ጊዜ ይፈልግ ነበር። ወንዞች ከሞሉ ደግሞ አንድ ወር ድረስ ይፈልግ ነበር። አሁን ከጅጅጋ ጎዴ ለመድረስ በአንድ ቀን ይደረሳል። አስፈላጊ ከሆንም በሌሊትም ጭምር ደርሶ መመለስ ይቻላል። የመሰረት ድንጋይ ከተቀመጠላቸው መንገዶች ባሻገር በክልሉ የጅጅጋ ገላልሸ መንገድም በዛሬው እለት ተመርቋል። የሶማሌ ክልል በሀገሪቱ ሁለተኛው ሰፊ ክልል ሲሆን በመሰረተ ልማት ወደ ኋላ የቀረ እንደሆነ የክልሉ ነዋሪዎች ይናገራሉ። ክልሉ ለዘመናት በጦርነት ውስጥ መቆየቱ ለዚህ አስተዋጽኦ እንዳበረከተ ይናገራል። በሶማሌ ክልል አራት ልዩ ልዩ ዞኖች በመዘዋወር የመንገድ የመሰረት ድንጋይ በማስቀመጥና ና በመመረቅ የቆዩት ጠቅላይ ሚኒስትሩ ከሰዓት በኋላ ደግሞ በድሬዳዋ ከተማ በመገኘት በከተማው የተገነባውን ዘመናዊ ቄራ ና የኢንዱስትሪ ፓርክ ማድርቀዋል። ጠቅላይ ሚኒስትሩ የኢንዱስትሪ ፓርኩ ሲመርቁ ባደረጉት ንግግር የድሬዳዋ ኢንዱስትሪ ፓርክ እስከዛሬ ካዩዋቸው መሰል ፓርኮች ሁሉ በተሻለ በትክክለኛ ቦታ ላይ የተገነባ ነው ሲሉ አሞካሽተውታል። ለዚህም ከተማዋ ለወደብ ለወደብና ለጥሬ ዕቃዎች ያላትን ቅርበት እንዲሁም ያላትን ስራ የሚፈልግ በርካታ የሰው ኃይል በምክንያት እንጠቅሰዋል። ዛሬ የመረቁት የኢንዱስትሪ ፓርክ ድሬዳዋ ላይ ከሶስት ዓመት በፊት የነበራቸው መጥፎ ትዝታ ያደሱበት መሆኑንም ጠቅላይ ሚኒስትሩ ጠቅሰዋል። ኢንዱስትሪ ፓርክ በዚህ መልክ ተጠናቅቆ በመመረቁ በተለይም ከሁለት ዓመት ተርፎ የዛሬ ሦስት ዓመት ገደማ ድሬዳዋ ስመጣ ብዙ እናቶች ተርበው ብዙ ሕፃናት ተጠምተው ወድቀው አልቅሼ የርኩበት ቦታ ላይ እንደዚህ አይነት እጅግ የሚያምር ተስፋ የሚሰጥ የልማት ሥራ ለማየት በመታደሌ የተሰማኝን ጥልቅ ደስታ እየገለጽኩ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት ነው። የድሬዳዋ ኢንዱስትሪ ፓርክ ዋና ስራ አስኪያጅ አቶ ካሚል ኢብራሂም ፓርኩ አሁን ባለው አቅም ለ10 ሺህ ነዋሪዎች የስራ ዕድል እንደሚፈጥርና በአሁኑ ሰዓትም በከፊል ኢንዱስትሪዎች ማስተናገድ መጀመሩን ተናግረዋል። ስራ ላይ ያሉ ከ15 ሼድ ከገነባ ነው። 15 ሼዶች መሀል አራቱ ሼዶች ላይ ስራ ጀምሯል። ባለ ሀብቶቹ ሶስቱ የውጭ ባለ ሀብት አንዱ ትውልድ ኢትዮጵያዊ ውጭ ሀገር የመጣ ባለሀብቶች ጀምሯል። እነዚህም የተለያዩ ዘርፎች ላይ ነው የተሳተፉት። ያው ድሬዳዋ ኢንዱስትሪ ፓርክ እንደሚታወቀው ስፔሻላይዜሽኑ ወይስ ደግሞ እሱ ስፔሻላይዝ ያደረገበት አንደኛው አሴምብሊንግ ነው። ካር አሴምብሊንግ፣ ኤሌክትሮኒክስ አሴምብሊንግ እና የተለያዩ ነገሮች ላይ ነው እንትን የሚለው ሁለተኛ ደግሞ ኬሚካልስ፣ የተለያዩ ኬሚካል ለፋብሪካ የሚሆኑ ግብአቶች ለሌሎች ኢትዮጵያ ውስጥ ከተገነቡት አስራ ሁለቱ ፓርኮች የኬሚካል ግብአትን ያቀርባል። ሁለተኛ ደግሞ ፓርኮቻችን ውስጥ የተገነቡ ደግሞ ዜሮ ሊኩድ ዲስቻርጅ ወይስ ደግሞ የፍሳሽ ማጓማስወገጃ ማስወገጃ አማጣሪያም ኬሚካል ያቀርባል ማለት ነው። እዚህ ውስጥ ያለው ሌላው ያው ትውልድ ኢትዮጵያው ደግሞ በፊት ከውጭ ሀገር ሲመጣ የነበረው ብቸኛ የስሚንቶ ከረጢት ስታንዳርዱን የጠበቀው የስሚንቶ ከረጢት ያቀርባል። ስለዚህ በአጠቃላይ ሌላ አልባሳት ናቸው። ስለዚህ አጠቃላይ ይህንን ይመስላሉ። እስከ አስራ አምስቱ ኦልሬዲ አራቱ ብቻ ነ የተያዙት፣ አስራ አንዱ አልተያዙም። በምረቃ ስነ ስርዓቶቹ ላይ ከጠቅላይ ሚኒስትሩ ባሻገር ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመለስ አብዲሳ፣ የሶማሌ ክልል ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድ፣ የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ብናልፍ አንዱዓለምና ሌሎችም የፌዴራልና ክልል አመራሮች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የዓለም የጤና ድርጅት የኮሮና ቫይረስን ለመከላከል ሰዎች ፈቃደኛ ሆነው ቫይረሱን እንዳይሰራጭ ቢተባበሩና የራሳቸውን እርምጃ ቢወስዱ ኖሮ በአገር አቀፍ ደረጃ የሚደረገውን የማህበራዊ እንቅስቃሴዎች ገደብ የስራና የንግድ ተቋማት መዘጋትን ማስወገድ ይቻል ነበር ብሏል። በሌላ በኩል ደግሞ ሁሉንም ነገር እንደገና ለመዘጋጋት የተወሰነውን ውሳኔ በጣሊያን ከፍተኛ ቁጣ የቀሰቀሰ ሲሆን በስፔን ደግሞ በጉዳዩ ላይ መከፋፈል መፈጠሩ ተነግሯል። የቪኦኤ ዘጋቢ ማሪያማ ዲያሎ የላከችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። የዓለም ጤና ድርጅት መንግስት ብቻ ሳይሆን ሰዎችና የንግድ ተቋማትም የኮሮና ቫይረስን ስርጭት ለመግታት ኃላፊነት አለባቸው ይላል። የድርጅቱ የኮቪድ-19 ቴክኒክ ጉዳዮች የሚመሩት ማሪያ ቫን ከርካውስ እንዲህ ይላሉ በብሔራዊ ደረጃ ሁሉንም ነገር መዘጋጋቱን ልናስወግደው እንችላለን ሁሉም ሰው የበኩሉን ድርሻ ቢወጣ በጅምላ የሚደረገውን የእንቅስቃሴ እገዳ ማስቀረት ይቻላል። በየዕለቱ የሕዝብ ክምችት ያለበትን ቦታ ለማስወገድ በየቀኑ የምናስተላልፈው ውሳኔ፣ የተወሰኑ ጊዜያት በአንዳንድ ቦታዎች የተለየ ገደብና አቀማመጥ እንዲኖራቸው ስናደርግ ወይም አንዳንድ አስፈላጊዎቻችን የሆኑትን ስብሰባዎችም ሆነ በዓላት ስናስተላልፍ እነዚያ እንግዲህ የምንከፍላቸው ዋጋዎች ናቸው ማለት ነው። የዓለም ጤና ድርጅት እንደሚለው ባለፈው ሳምንት ውስጥ ብቻ የወጣው የኮቪድ-19 ስርጭት መረጃ እንደሚያሳየው 46 ከመቶ የሚሆነው የታየው በአውሮፓ ነው። የዓለም አቀፉ የጤና ድርጅት የአስቸኳይ ጉዳዮች ዲሬክተር ዶክተር ማይክል ራያን እንዲህ ይላሉ። በአሁኑ ሰዓት አውሮፓ ወረርሽኙ በከፍተኛ ደረጃ እየተስፋፋ ያለበት አካባቢ መሆኑ ምንም ጥያቄ የለውም። ብዙ ዝውውርና በነጻነት መንቀሳቀስ ይታያል። ስለዚህ በሽታውን መከላከል ለመከላከል በሚጠይቀው መስፈርትና ደንብ መሰረት ወረርሽኙ ያለበትን ሁኔታ በመገንዘብ እንቅስቃሴዎችን መገደብና ሰው ሁሉ በየቤቱ ታቅበው እንዲቀመጥ ትዕዛዝ መስጠት ያስፈልግ ይሆናል። አንዳንዶቹ ግን ተመልሶ ወደ መዘጋጋት መግባቱን አልወደዱትም። ለምሳሌ ከምሽቱ አምስት ሰዓት ጀምሮ እስከ ንጋቱ 11 ሰዓት ድረስ ተግባራዊ በሚደረገው የሰዓት ላፊ ገደቡ ላይ የስፔን ነዋሪዎች ተከፋፍለዋል። የአስተዳደር ሰራተኛ የሆኑት ሲሲሊያ ስለ ሰዓት ላፊው እንዲህ ይላሉ እርምጃዎቹ በጣም አስፈላጊ ነበሩ። በጣም የከፋ ነገር ስለተደረገ አንድ ነገር መደረግ ነበረበት። በስፔን ተማሪ የሆነችው አሌክሲያ ደግሞ የተለየ አስተያየት አላት። ምናልባት የሰዓት ላፊ ገደቡ ለብዙዎች እጅግ የከረረ ሊሆን ይችላል። የኢኮኖሚውንም ቀውስ ያባብሰውና ሰዎች የበለጠ ኃላፊነት እንዲሰማቸው ሳይሆን ህገ ወጥ የሆኑ ተግባራትን እንዲያደርጉ ሊገፋፋቸው ይችላል። ስፔን በከፍተኛ ደረጃ ከተጎዱ የአውሮፓ አገሮች አንዷ ስትሆን ከአንድ ሚሊዮን በላይ ሰዎች በቫይረሱ ተጎድተዋል። ቁጥሩ አሁንም እየጨመረ ነው። በአገሪቱ ከፍተኛ የቫይረስ ኤክስፐርትና የአስቸኳይ ጤና አስተባባሪው ፈርናንዶ ሲሞን እንዲህ ይላሉ። እውነታው ቫይረሱ በጣም በቶሎ ነው የሚስፋፋው። ወደ ላይ ብቻ ነው እየጨመረ የሚሄደው። ሁሉንም ነገር በአግባቡ አድርገን የስርጭቱንም ሁኔታ በትክክል አውቀን ካልተቆጣጠር ነው በሚቀጥሉት ሳምንታት ውስጥ በከፍተኛ ሁኔታ ሊጨምር ይችላል። በጣሊያንም በድጋሚ የተላለፈውን የኮሮና ቫይረስ የእንቅስቃሴ ገደብን ጨምሮ የቡና ቤቶች፣ ሻይ ቤቶችና ምግብ ቤቶች ከምሽቱ 12 ሰዓት እንዲዘጉ የተላለፈውን ውሳኔ በመቃወም ተቆጥተው አደባባይ የወጡ ሰልፈኞችን ለመበተን ፖሊስ አስለቃሽ ጋዝ ተጠቅሟል። ጣሊያን ወረርሽኙ ከተከሰተበት ጊዜ ጀምሮ እስካሁን ከግማሽ ሚሊየን በላይ የኮቪድ-19 ተጠቂዎችን ማስመዝገቧ ተዘግ የምትከታተሉት ከአሜሪካ ድምጽ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን መሰናዶ ነው። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አማሪክ ዶት ቪኒስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪ አማሪክ፣ በትዊተርም እንዲሁ ሀሽታግ ቪ አማሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ አስተዳደር ወቅት ያለው የአራት ዓመታት የአፍሪካ ና የዩናይትድ ስቴትስ ግንኙነት በኑሯችን ላይ የተሻለ ለውጥ አላመጣም ሲሉ የደቡብ አፍሪካ ነዋሪዎች ተናግረዋል። የአሜሪካ ድምጽ ዘጋቢ አኒታ ፓውል የአፍሪካ የኢኮኖሚ ማዕከል የሆነችው ጆሀንስበርግ ነዋሪዎችንና ተንታኞችን አነጋግራ ስለ አሜሪካ ምርጫ ያላቸውን አመለካከት ያካተተ ዘገባ ከጆሀንስ ዮሐንስበርግ ልካለች። አዳነች ፍስሀዬ ታቀርበዋለች። የደቡብ አፍሪካ ነዋሪዎች የአሜሪካን ምርጫ በጥሞና እየተከታተሉ መሆናቸው ታውቋል። የአሜሪካ ድምፅ ሬዲዮ ካለፉት አራት ዓመታት ወዲህ በመቶዎች የሚቆጠሩ በተለያየ ዘርፍና ቦታ ያሉ ደቡብ አፍሪካውያንን ስለ አሜሪካ ፖለቲካ ያላቸውን አመለካከት እንዲገልጹ አነጋግሮ ፕሬዚደንት ትራምፕን የሚደግፉት ጥቂቶች መሆናቸውን ለመረዳት ችሏል። አብዛኞቹ ፕሬዚደንቱን የማይደግፉት የአፍሪካ ሀገሮችን የሚያንቋሽሽ አነጋገር ሰንዝረዋል የሚለውን በማስታወስ ነው። ካቲያላ ሜይን የተባሉ በንግድ ስራ የተሰማሩ ሰው የቀድሞ ምክትል ፕሬዚደንት ጆ ባይደንን ይደግፋሉ። ስለ ወቅቱ ፕሬዚደንት ትራምፕ ያላቸውን አመለካከት ይገልጻሉ። አሜሪካን እንደገና ታላቅ የማድረግ ፍላጎት እንዳላቸው ይናገራሉ። ነገር ግን አሜሪካ ታላቅ እንድትሆን ከተፈለገ የተቀረው ዓለም ያስፈልጋታል። ለአፍሪካ አገሮች የሚሰጠው እርዳታ መቀነስ አለበት ማለታቸው ራሱ እንግዲህ የግላቸው አመለካከት ነው። ኢቱመለንግ ሞፎኬንግ የተባሉ የቴክኒክ እገዛ ሠራተኛ ደግሞ በግሌ አሁንም ቢሆን ባራክ ኦባማን ነው የምደግፈው። ዶናልድ ትራምፕን ግን አልደግፍም። አሁን በጋዜጠኝነት ስራ የተሰማሩት የቀድሞ ዲፕሎማት ብሩክስ ስፔክተር እንደ አውሮፓ አቆጣጠር ከ1970ዎቹ ዓመታት አንስተው በደቡብ አፍሪካ የሚኖሩ ናቸው። ደቡብ አፍሪካውያን ስለ ዩናይትድ ስቴትስ ያላቸውን የመማረግ ስሜት እረዳለሁ ይላሉ። የራሳቸውን ማህበረሰብ የሚያንጸባርቅ ነው። በተመሳሳይ የሚያበሳጩና የሚያቆስሉ ነገሮች አሉበት። ነገር ግን በሌላ መልክ ነው የሚገለጹት። ከፖሊሲ አንጻር በጣም ጠቃሚ የሚባለው የአፍሪካን ግሮት ን ኦፖርቹኒቲስ የአፍሪካ እድገትና እድል ከፋች የተባለው እንደ አውሮፓ አቆጣጠር በ2025 ዓም ወይም ከአምስት ዓመታት በኋላ የሚያበቃው ፕሮግራም እንደሆነ ስፔክተር ጠቁመዋል። ይህ ውል ደቡብ አፍሪካ ከሁለት ዓመታት በፊት 8.55 ቢሊዮን ዶላር የሚያወጣ ሸቀጣሸቀጥ ከግብር ነፃ ወደ ዩናይትድ ስቴትስ እንድትልክ ማስቻሉን ስፔክተር ገልጸዋል። እዝራ ከውኑ የተባሉ ፎቶግራፍ አንሺም የሚሉት አላቸው። ዶናልድ ትራምፕ እና በአፍሪካ ላይ ያላቸው ፖሊሲ፣ በመሰረቱ አፍሪካን አስመልክቶ ፖሊሲ ይኖራቸው እንደሆነ አላውቅም። እውነቱን ለመናገር በአሜሪካ ስለሚሆነው ነገር ደንታ አይለኝም። ዩናይትድ ስቴትስ ውስጥ በሚካሄደው የምርጫ ዘመቻ ብዙም ስለ አፍሪካ ጉዳይ ሲነሳ አልተሰማም። ነገር ግን ትራምፕ አልፎ አልፎ ስለ አህጉሪቱ በትዊተር ገጻቸው የሚጽፉት ነገር ቢኖር ደቡብ አፍሪካ ውስጥ የነጭ ገበሬዎች መገደል የሚያሳስባቸው መሆኑን ነው። በቅርቡ ደግሞ የአፍሪቃ መሪዎች ነቀፌታ ስላስከተለው የታላቁ ህዳሴ ግድብ ጉዳይ ነው። ባይደንም ቢሆኑ ስለ አፍሪካ ብዙም ያነሱት ነገር የለም። ነገር ግን በኦባማ አስተዳደር ወቅት የነበሩ የፖሊሲ ጠቢባል በባይደን የምርጫ ዘመቻ ቡድን ውስጥ መኖራቸው ራሱ ቁጥር ውስጥ ይገባል። በኦባማ አስተዳደር ወቅት የነበረውን የአፍሪካ ፖሊሲን ሊመልሱ ይችላሉ የሚል ምልክት አለውና የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አማሃሪክ እንዲሁም በአሀዱ ራዲዮ 94 ነጥብ 3 ላይ በቀጥታ ማዳመጥ ይቻላል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሆኑ። የዓለም አይኖችና ጆሮዎች አሜሪካ ላይ ናቸው። እርስዎም ዘገባዎቹን በቀጥታ ከምንጩ ያዳምጡ። የፊታችን ረቡዕ ጥቅምት 25 አዲስ አበባ ላይ ከጠዋቱ አንድ ሰዓት በቀጥታ ስርጭት የዩናይትድ ስቴትስን ፕሬዚደንታዊ ምርጫ የፍጻሜ ሰዓታት የመጨረሻ ዘገባዎች ይዘንላችሁ እንቀርባለን። ዜና፣ ትንታኔዎች፣ የሁሉም ወገኖች አስተያየቶች ይስተናገዳሉ። ስርጭታችን በአሃዱ ራዲዮ በቀጥታ ይተላለፋል። አሜሪካ ድምጿን ትሰጣለች። የረቡዕ ማለዳ ቀጠሮ ከቪኦኤ ጋር ይ ወደ ተከታዩ ዘገባ እንለፍ። ከሰኔ ጀምሮ ሲያካሄድ የቆየውን የዳሰሳ ጥናት የፊታችን ግንቦት እንደሚያጠናቀቅና ምክረ ሃሳብም እንደሚያቀርብ የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን አስታወቀ። ለፌዴሬሽን ምክር ቤት የሚቀርበውም አቻችሎ ማስታረቅ ሚና ያለው መፍትሄ ሳይሆን በጥናት ላይ የተመሰረተ ምክር ሀሳብ እንደሆነ የኮሚሽኑ ጽህፈት ቤት ዳይሬክተር አቶ አወል ሁሴን ጥቆማ ሰጥተዋል። ከአስተዳደር ወሰንና ከማንነት ጋር በተያያዘ ለሚፈጠሩ ግጭቶች የመጨረሻ ልባት ለመስጠት እንዲያስችል በየካቲት 2011 በአዋጅ የተቋቋመው የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ዋና ዳይሬክተር የሆኑት አቶ አወል ሁሴንን ያነጋገራቸው እስክንድር ፍሬው ነው። በየካቲት 2011 የተቋቋመው በዚያው ዓመት ግንቦትም ወደ ሥራ የገባው የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ነው ጥናትና ምርምር ማካሄድ መጀመሩን ያስታወቀው። ከአስተዳደር ወሰን ከማንነትና ራስን በራስ ከማስተዳደር ጋር በተያያዘ ለሚነሱ ግጭቶች ዘላቂ የሆነ የመፍትሄ ሀሳብ ማቅረብ ይጠበቅበታል። ኮሚሽኑ የሚያስፈልጉ ዝግጅቶች ተጠናቀው ወደ ጥናትና ምርምር የተገባው በሰኔ 2012 መሆኑን የኮሚሽኑ ጽህፈት ቤት ዋና ዳይሬክተር አቶ አወል ሁሴን ለአሜሪካ ድምፅ አስረድተዋል። የጥናቱን ይዘትም አብራርተዋል። ያው የአስተዳደር ወሰን የማንነትና ራስን በራስ የማስተዳደር ጉዳዮች ወይም ችግሮች በጣም ለረጅም ጊዜ ያሉ ችግሮች ናቸው። እንግዲህ ችግሮቹ በጣም በአገር አቀፍ ደረጃ ያሉ፣ በተለያዩ አካባቢዎች ያሉ ናቸው። ስለዚህ እኛ አሁን መጀመሪያ እያጠናን ያለነው ጥናት አገር አቀፍ የዳሰሳ ጥናት ነው። የችግሮችን ወሰን፣ የችግሮችን ውስብስብነት፣ የችግሮችን አንገብጋቢነት፣ የችግሮችን ስፋት ጥልቀትና መሰል ነገሮችን ጠቅላላ በአገር ደረጃ ከአስተዳደር ወሰን ከማንነትና ራስን በራስ ከማስተዳደር ጋር የተያዙ ችግሮች ምንድን ናቸው? ያለን የሕግ ማዕቀፍና የፖሊሲ ማዕቀፍ ምን ይመስላል? የተቋማዊ አደረጃጀታችን ምን ይመስላል? ለችግሮቹ ሪሊ የሕዝብ ጥያቄዎች ናቸው ወይ? አንዳንዶቹን በሚዲያ እንደምንሰማው የተለያየ አጀንዳ ስለሆኑ ብቻ ሪሊ የሕዝብ ጥያቄም ላይሆኑ ይችላሉ ና ብጥናት መረጋገጥ አለበት። ስለዚህ እስካሁን ምናልባት በአገር አቀፍ ደረጃ ተጠንቶ የአገራችን የአስተዳደር ወሰን የማንነትና ራስን በራስ የማስተዳደር ችግሮች እነዚህ ናቸው ተብሎ የተቀመጠ ተብል ላይ የለም ከሚዲያ ከምንሰማው አመልካቾች፣ ከሚያመጡት ባሻገር ያለውን ነገር በአገር ደረጃ ያለውን ነገር በጥናት እናረጋግጥ። መጀመሪያ ለችግሮቹ ለእገሌ ችግር ለእገሌ ችግር እንደዚህ አይነት መፍትሄ ከማለታችን በፊት ችግሮቹ ሪሊ ምንድን ናቸው? የት ነው ያሉት? ውስብስብነታቸው ምንድን ነው? የሕዝብ ጥያቄዎች ናቸው ወይ? አንገብጋቢነታቸው ምን ያህል ነው? ያለን ከአስተዳደሮስን ከማንነት ራስን በራስ ከማስተዳደር ጋር ተያይዞ ያለው የፖሊሲ ማዕቀፋችን ምን ይመስላል? የተቋማዊ አደረጃቻችን ምን ይመስላል? የሌሎች ሀገሮች ተሞክሮ ከዚህ አንጻር ምን ይመስላል? ከእኛ ተቀራራቢ ልምድ ካላቸው አገራት አንጻር የእኛ መዋቅር ምን ይመስላል የሚሉና አጠቃላይ የሀገሪቱን ገጽታ የሚያሳየን ጥናት ነው እያጠና ያለው ማለት ነው። ይህንን መጀመሪያ ለምን ማጥናት አስፈለገን? ምናልባት ለእያንዳንዱ ችግር ስፔሲፊክ መፍትሄ ከመስጠታችን በፊት የችግሮችን ጥልቀት፣ ስፋት አውቀ ነው ከዛ በኋላ ቴብል ካደረግን በኋላ እንደ ችግሮቹ ስፋትና ውስብስብነት ደግሞ ቀጣይ ጥናቶችን እናደርጋለን። ሁለቴ ሶስቴ እንደ አስፈለገነቱና እንደ ችግሮቹ ስፋትና ጥልቀት ሁለቴ ሶስቴ አራቴ ጥናትን ማድረግ ሊያስፈልገን ይችል ይሆናል። ስለዚህ ይሄ የመጀመሪያ ሀገራዊ የዳሰሳ ጥናት ነው ማለት ነው። በችግሩ ዙሪያ ሀገራዊ የዳሰሳ ጥናት ተደረገ። ቀጣዩ ስቴፕ ምንድን ነው? ከዛ ስንት ደረጃዎች አሉት? ማለት ስንት ስቴፖች አሉ? አሁን ሀገራዊ የዳሰሳ ጥናት ነው። ቀጥሎ ምን አይነት ጥናት ይካሄዳል? ምክር ሀሳባችሁንስ መቼ ነው የምታቀርቡት ለፌዴሬሽን ምክር ቤት? ጥሩ እንግዲህ ጥናቱ ይሄ የመጀመሪያ ነው ብለናል። የዚህ ጥናት ውጤት ምንድን ነው? በአገር ደረጃ ያሉትን ችግሮች ውስብስብነት፣ ጥልቀት፣ ስፋት እንዲያሳይን ነው የምንፈልገው። ከዚህ ተነስተን እንደ ችግሮች ውስብስብነት በአንድ ጥናት ምናልባት አሁን ብያ ባለነውም ጥናት እንደ ሪኮመንዴሽን የምናወጣው ምክር ሀሳብ ሊኖረን ይችላል። ቀጥሎ ደግሞ አንዴ በሆነ ስፔሲፊክ ኤሪያ ከጥናቱ ውጤት በሚመጣ ውጤት መሰረት ተመስረትን ደግሞ ማለት ኤክስ ፕሮብለምን ዋይ ፕሮብለምን እንደገና ማጥናት አለብን ልንነሳ እንችላለን። ያ ጥናት ሁለቴም አንዴም ሊሆን ይችላል እንደ ችግሩ፣ ማለት ቀጣይ ምን አይነት ስቴፕ እንሂድ የሚለውን የሚያረጋግጥልን የጥናቱ ውጤት ነው። ኢንፎርም ያደርገን ማለት ነው። አሁን እያጠና ነው ያለ ነው ጥናት ውጤት ነው ኢንፎርም ያደርገን። በክልሎች መካከል የአስተዳደር ወሰንና የማንነት ጥያቄ ያለባቸው ዞኖች፣ ወረዳዎችና ቀበሌዎች በጥናቱ እንደሚካተቱም አቶ አወል አመልክተዋል። እየተካሄደ ያለውም አዲስ አበባ ዩኒቨርስቲን ጨምሮ ከ28 ዩኒቨርስቲዎች የተውጣጡ ከሰባ በላይ ተመራማሪዎች የሚሳተፉበት የጥናት ስራ መሆኑን ጠቁመዋል። የሚጠበቀውም ሳይንሳዊ መፍትሄ መሆኑን ነው ዳይሬክተሩ ያብራሩት። ይህ ተቋም ሲቋቋም እንግዲህ ምናልባት አንተም ተው አንቺም ተይ ብለን ምክር ሀሳብ እንድናቀርብ ተብሎ አደለም የተቋቋመው ጥናትና ምርምርን ሳይንሳዊ ዘዴን ተከትለን ሰርተን ምክር ሀሳብ እንድናመጣ ነው የሚጠበቀው። በዛ አግባብ ጥናቶችን መሰረት ያላደረገ ምክር ሀሳብ መስጠት ስለሌለብን፣ ቀጣይ ምን መስራት አለብን፣ ለየትኛው ችግር ምን አይነት መፍትሄ መስጠት አለብን የሚለው ከጥናት ማውጣት አለበት። በዛ አግባብ ነው ይህን ጥናት የምናጠናው ስለዚህ ጥናቱ ሲመጣ ቀጣይ ምን አይነት እርምጃዎችን መውሰድ አለብን የሚለውን ያመለክትናል ብለን እንጠብቃለን። የመጨረሻው ምክር ሀሳብ መቼ ይቀርባል? ለፌዴሬሽን ምክር ቤት ለመሳ የመጀመሪያው ምክር ሀሳብ እንግዲህ እንዳልኩን አሁን በጥናቱ ላይ ምን አይነት ችግር ተለየ፣ የተለየው ችግር የፖሊሲ ማዕቀፍ ችግር ነው፣ የተቋም አደረጃጀት ነው፣ የምንድን ነው የሚለውን ከጥናቱ መውጣት አለበት። ስለዚህ የጥናቱ ውጤት በአንድ የምክር ሀሳብ መስጠት የሚያስችልን፣ ችግርን ሊፈታ የሚችል ምክር ሀሳብ መስጠት የሚያስችል ፋይንዲንግ ካለው በዛ አግባብ ልንሰጥ እንችላለን። ሁለቴ ሶስቴ መስራት ካለብን ልንሰራ እንችላለን። ሊደገም ይችላል። ስለዚህ በጥናት መመስረት አለበት ማለት ነው ሁሉ ነገሩ። ስለዚህ ዛሬ ግንቦት ላይ ሲጠናቀቅ ሰኔ ላይ ምክር ሀሳብ እሰጣለሁ ብዬ ልናገር አልችልም፣ ምክንያቱም የጥናቱ ውጤት ምን እንደሚል እርግጠኛ ስላልሆንኩ ያ መውጣት ይኖርበታል ማለት ነው። ከዛ በኋላ እንደ ሁኔታው እንደ ጥናቱ ግኝት የሚሰጠው መፍትሄ ወይም ምክር ሀሳብ ጊዜ ይወሰናል ማለት ነው። እንዳልኩ አሁን አገር አቀፍ ፕሮጀክት ነው ላሁን ቻርግን እየሰራ ነው ያለ ነው። እንግዲህ አገር አቀፍ ሲባል ከጫፍ እስከ ጫፍ ላይክ ሁሉንም ክልሎች፣ ሁሉንም የብሔረሰብ ዞኖች፣ ሁሉንም ልዩ ወረዳዎች ያሉ በሁለት ክልሎች መካከል ያሉ አዋሳኝ አካባቢዎችን ሁሉ በጥናቱ እንዲካተቱ አድርገን ነው የምናጠናው ነው። ከጥናቱ ፋይንዲንግ በኋላ ምናልባት ስፔሲፊክ የአንድ አካባቢ ቦታ ብቻ ልናጠና እንችላለን። የዛኔ ምናልባት አንድ ዓመት ላይ ወስድም ይችላል። አጫጭር ጥናቶች አንድ ሁለት ሶስት ጎን ለጎን ሊሰሩ የሚችሉበት አጋጣሚ ይፈጠራል። ስለዚህ በተባለው ምናልባት ባለን የጊዜ ሊሚት በርካታ ምክረ ሀሳቦችን እንደምናቀርብ አቀደን ነው እየተንቀሳቀስን ያለ ነው ማለት ነው። እንግዲህ አቶ አወለ፣ እርስዎም እንደሚያውቁት የአስተዳደር ወሰን የማንነት ጉዳይ ኢትዮጵያ ውስጥ ለተለያዩ ግጭቶችን መንስኤ ሲሆን ቆይቷል። አሁን እንኳን ሰሞኑን እንኳን በአፋር ኢሳ ወረዳዎችና በሶማሌ ክልል መካከል ባሉ አካባቢዎች በተፈጠረ ግጭት ሰዎች መሞታቸውን ሰምተናል። ሌሎች አካባቢዎች እነዚህ አይነት ጥያቄዎች ያሉባቸው አካባቢዎች አሉና፣ ስፔሲፊካሊ እነዚህ እነዚህ አካባቢዎች እንዲህ አይነት ጥያቄ አለባቸው። ውሳኔው ምንም ይሁን ጥናቱ ምንም ያሳይ ብቻ ግን ቦታዎቹን አሁን የመለየት ነገር አለበት። ይሄ ጥናት አሁን ዳሰሳ ሲባል በአፋርና በሶማሌ ክልል መካከል፣ በኦሮሚያና በሶማሌ ክልል መካከል፣ በትግራይና በአማራ እያላችሁ ቦታዎቹን የመለየት ስራንም ያካትታል ይሄ ዳሰሳ ጥናት ሁሉ ነው። አሁን በሚዲያ የምናውቃቸው በሌላም ከዚህ በፊት በተጠኑ ጥናቶች የምናውቃቸውን የማናቃቸውንም ሁሉንም ጥናቶችን ያካትታል። የዛ ጥናት ይዘቱ ምንድን ነው ሰፋ ማለት ቦታዎችን ከመለየት ባሻገር የሰፋ ጥናት ነው ያለው። የሰፋ ይዘት ኖሮት ነው እየተሰራ ያለው ማለት ነው። እንዳልኩ፣ የችግሮቹ ውስብስብነት ምንድን ነው፣ የችግሮቹ ከመነሻ ጀምሮ ያለው ነገር ምንድን ነው የሚለውን ጠቅላላ ስለ ችግሮቹ ሙሉ መረጃ ይዘን የምንመጣበት ጥናት ነው የሚሆነው ማለት ነው። ስለዚህ እንደዛ ነው የተሰራ ያለው እየተሰራ ያለው በዛ ልክ ነው። ስለዚህ አሁን የምናውቃቸው በሶማሌና በአፋር መካከል ያሉ ብቻ፣ በትግራይና በአማራ መካከል ያሉ ችግሮችን ብቻ ሳይሆን በሀገር አቀፍ ደረጃ በሰሜንም፣ በደቡብ፣ በምዕራብ፣ በምስራቅም የምናውቃቸው፣ በሚዲያ የምናውቃቸው፣ በሌላ ሁኔታ የምናውቃቸውን እና ማናውቃቸውንም ችግሮች ሁሉ አሳሳድርጎ በሀገራችን ያለው ችግር ይሄ ነው ብሎ እስከነ ዝርዝሩ እንዲሰጠን ነው የምንጠብቀው ማለት ነው። እዚህ ላይ እናንተ ናችሁ ችግሮቹ የት እንዳሉ የምትለዩት ወይስ ማመልከቻዎችን ነው መነሻ የምታደርጉት? እርግጠኛ እኔ ይሄ ኮሚሽን ሲቋቋም ብዙ ማመልከቻዎች እንደመጡለት ይገመታል። ከሁሉም አካባቢዎች እናንተ ራሳችሁ ናችሁ የት የት ጥያቄ አለ ብላችሁ ሄዳችሁ ያላችሁት ወይስ የሚመጡላችሁን ማመልከቻዎች እኛ የማንነት ጥያቄ አለን፣ የአስተዳደር ወሰን ጥያቄ አለን ብለው ጥያቄ የሚመጡ ማመልከቻዎችን ነው መነሻ የምታደርጉት? ጥናት ስታደርጉ ይሄ የዳሰሳ ጥናት መነሻ ያደረገው ማለት አይደለም። እንግዲህ ሁሉንም ነው ማለት እኛ አሁን ቅድም ሳነሳልን እንደነበረው ችግሮቹ የታወቁም ያልታወቁም፣ በሚዲያ የምናቃቸውም አናቃቸውንም፣ ሁሉንም መዳሰስ ካለብን ከአመልካቾች ብቻ አይደለም ማለት ነው። የአመልካቾቹ መነሻ ይሆናል መነሻ ተጨማሪ ግብአት ይሆናል። ነገር ግን በጥናት ዘዴ በጥናት ስነ ዘዴያችን መሰረት ሁሉንም ችግሮች አሉ የሚባሉ ችግሮች ሁሉ መውጣት አለባቸው። ስለዚህ የዛሬዎቹን ጥያቄዎች ተቀብለን ካስተናገደን በኋላ ነገ ሌላ ጥያቄ ያለመነሳቱን እርግጠኛ መሆን አንችልም፣ እነዚህም ብቻ ቤዝ ካደረገን ማለት ነው። ስለዚህ ሁሉንም አገር አቀፍ ነው ሲባልም የችግሮቹ እገሌ እገሌ ጋር ሄዳችሁ አስተሳድጉ ማለት ቀላል ነገር ሊሆን ይችል ይሆናል። ነገር ግን ምናልባትም መምጣት ያልቻሉ መውጣት ያልቻሉ ምናልባትም ችግር ፈጥረው እዛው ታፍኖም የቀሩ ያሉ ችግሮች ሊኖሩ ይችላሉ። ስለዚህ ጥናቱ በራሱ ጊዜም ችግሮችን እንዲለይ ነው የምንጠብቀው። በማመልከቻ የሚመጡትን፣ በሚዲያ የምናውቃቸውን፣ በሌላ አግባብ በጥናት ሪፖርት ተደርገው ያሉት እንደ ተጨማሪ ግብአት ይሆናል እንጂ ብቻቸውን አይደሉም ማለት ነው። እንግዲህ ጥናት ሲደረግ ሙሉ ነጻነት ያስፈልጋል። ነጻነት ስል ወደ አካባቢዎቹ ሄዶ ለማጥናት ፈቃድ ማግኘት ያስፈልጋል ከወረዳዎች ከዞኖች፣ ከክልሉ ጭምር የተለያዩ ክልል አመራሮችን ስታነጋግሩ እንደነበር እናውቃለን። ሰሞኑን እንኳን አሁን የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ ጋ ውይይት አድርጓል ኮሚሽኑ። ሁሉም ክልሎች ፈቃደኛ ናቸው፣ ዞኖቻቸው፣ ወረዳዎቻቸው ቀበሌዎች ድረስ ዘልቃችሁ እንድታጠኑ ይህንን እስካሁን ባደረግነው እንቅስቃሴ ከአብዛኞቹ ክልሎች ጋራ ከሁለት ክልሎች ውጭ ከሁሉም ክልሎችና ሁለቱ ከተማ አስተዳደሮች ጋር ውይይት አድርገናል። በጋራ በምስራባቸው ኤራዎች ተግባብተናል። ስለዚህ ማድረግ ያለባቸውን ድጋፍ አውቀው ድጋፍ እንደሚያደርጉም ያው ተግባብተናል። ከዛ ባሻገርም በየክልሉ እንግዲህ ፎካል ፐርሰን እየሰጡን ተወካይ እየሰጡን ከኛ ጋር ኮንታክት አድርጎ ስራዎችን በተቀናጀ መልኩ ወደታች ለማውረድ የሚያስችል ስራ እየሰራን ቆይተናል። የተቀሩ ሁለት ክልሎች ናቸው። አንደኛው አዲስ የተፈጠረው የሲዳማ ክልል ነው። ሁለተኛው የትግራይ ብሔራዊ ክልላዊ መንግስት ነው። ከ ከሁለቱም ጋር ያው ግንኙነት እያደረግን ያለ ነው። ከትግራይ ክልልም ጋር ያው የተለያዩ ግንኙነቶች ስናደርግ ቆይተናል፣ ከዚህ ቀደም ማለት ነው። ሄደን እንድንወያይ ማለት ነው እንግዲህ እስካሁን ቀና ምላሽ አግኝተን ሄደን ለመወያየት አልቻልንም። ነገር ግን አሁንም ቢሆን ምናልባት አሁን ያለው የፌዴሬሽን ምክር ቤት የወሰነው ውሳኔ ያለ፣ በዛ ተመስርተን ነው ልንሄድ የምንችለው ከክልሎቹ ጋር ማውራትን በተመለከተ በዚያ ተመስርተን ነው ሲሉ የፌዴሬሽን ምክር ቤት እንግዲህ አሁን ያላለው የትግራይ ክልል መንግስት እውቅና አይሰጥም፣ ምርጫውም እንዳልተካሄደ፣ እንዳልተፈጸመ ይቆጠራል ብለዋል እና በዛ ምክንያት ነው መሄድ የማትችሉት፣ ህጉ ነው የሚያስራችሁ። ያው ከዚህ ቀደም ያልሄድ ነው ከዛ መልካም ፈቃድ ስላልተገኘና መሄድ ስላልቻለን ነው። ከአሁን ወዲያ ግን እኛ ኦፊሻሊ ኮሚኒኬት አድርገን መቀጠል አንችልም በተቀመጠው ሊሚቴሽን መሰረት ነገር ግን የፌዴሬሽን ምክር ቤት ባስቀመጠው አቅጣጫ መሰረት እንሄዳለን። ኦፕሽኖቹን እንጠቀማለን። ትግራይ ክልልን በተመለከተ እዛ ያሉ ዩኒቨርሲቲዎች አሉ። ስለዚህ ከዩኒቨርሲቲዎቹም በጥናታችን ውስጥ እንዲሳተፉ ከሳይንስና ከፍተኛ ትምህርት ሚኒስትር ጋር ተነጋግረን ያው እነሱም የጥናቱ አካል የአጥኚ ቡድኑ አካል እንዲሆኑ ሆነዋል። የፈረሙ ዩኒቨርሲቲዎች አሉ፣ ያልፈረሙም አሉ። ምናልባት የጋራ ስምምነቱን ማለት ነው። ስለዚህ በዛ አግባብ ነው ምንቀጥለው። ከዚህ ቀደም ሙከራዎችን አድርገናል። እኛ በእኛ እንደ ተቋም ምላሽ ሳናገኝ ቀርተ ነበረ። አሁን ደግሞ የተቀመጠ የአሰራር ማዕቀፍ አለ በፌዴራል ደረጃ እየተተገበረ ያለ፣ የፌዴራል ተቋም እንደመሆናችን መጠን ያንኑ የመከተል ኃላፊነት ይኖርብናል። ዩኒቨርሲቲዎቹ እንነጋገር እንግዲህ በተለያዩ ክልሎች ያሉ ዩኒቨርሲቲዎች በዚህ ጥናት ላይ እየተሳተፉ እንደሆነ ገልጻችኋል። ግን ዩኒቨርሲቲዎች እንዲያጠኑ የተፈለገበት ምክንያት ምንድን ነው? አዲስ አበባ ዩኒቨርሲቲ ነው በበላይነት የያዘው ብሎኛል የጥናቱን። ከዛ ሌሎች ዩኒቨርሲቲዎች በምን አይነት ቅንጅት ነው ከአዲስ አበባ ዩኒቨርሲቲ ጋር የሚሰሩት? በየአካባቢያቸው ያለውን ጥያቄ ነው የሚያጠ ዩኒቨርሲቲዎቹ የሚሳተፉበት ምክንያት አንደኛው ጥናቱ አሳታፊ መሆን አለበት። ስለዚህ ችግሮቹ ባሉባቸው አካባቢዎች ያሉ ዩኒቨርሲቲዎች ለችግሮቹ የበለጠ ቀረቤት አላቸው፣ ለችግሮቹ የተሻለ እውቀት አላቸው። አንደኛ ጥናቱ በጣም ሀገር አቀፍ ነው፣ ሰፊ ነው። በጣም ካለው የጊዜ ጥረትም አንጻር ጥናቱ ጥናቱ እንዲያልቅ የምንፈልገው በአንድ ዓመት ነው። ስለዚህ በርካታ ባለሙያዎቹን አሳትፈን የአካባቢውንም ሰዎችን አሳትፈን ጥናቱን በአጭር ጊዜ ማጠናቀቅ አለብን የሚል አቅጣጫ ይዘን ነው እየሰራነው ያለ ነው። በዛ አግባብ አዲስ አበባ ዩኒቨርሲቲ ከሌሎች ዩኒቨርሲቲ ማለት ከመቼ ማለት ነው? እስከ ግንቦት ማለት ነው፣ እስከ ግንቦት ማለት ነው። በዛ አግባብ አዲስ አበባ ዩኒቨርሲቲ ሌሎች ዩኒቨርሲቲዎችን እንዳያሳትፍ ተነጋግረናል። ይሄ በአዋጃችን የተቀመጠም ስለሆነ ነው። ሁለተኛ ዩኒቨርሲቲዎቹ አካባቢያቸውን በተሻለ መልኩ ያውቃሉ። የችግሮቹን ስፋት፣ ጥልቀት፣ ውስብስብነትና መሰል ጉዳዮችን በቅርበት ያውቃሉ ብለንም ስለምናስብ የተሻለ የመረጃ ጥራትም እንዲመጣ ከማሰብና ጥናቱን ሙሉ እንዲሆን ከማስቻልም አንጻር እንዲሳተፉ ነው ያደረግ ነው። ስለዚህ እስካሁን አዲስ አበባ ዩኒቨርሲቲን ጨምሮ ሀያ ሰባት ዩኒቨርሲቲዎች እንደሚሳተፉ ነው የሚጠበቀው ማለት ነው። ዩኒቨርሲቲዎቹ እንዲተመረጡ የሚለውን ኮሚሽኑ አይደለም የመረጠው። ሜቶዶሎጂዎቹን የመረጠው የአዲስ አበባ ዩኒቨርሲቲ ነው። ተመራማሪዎቹ ባላቸው ሜቶዶሎጂ አንጻር ነው የመረጧቸው። ሲመርጧቸው እነሱ እንደ መስፈርት ያስቀምጡት አንደኛው ነገር ለችግሮቹ የበለጠ ቀረቤታ ቀረቤታ አንጻር ነው የተመረጡት መጀመሪያ ከዩኒቨርሲቲ ከመስማማታችን በፊት አዘጋጅተን በላክነው የዋር መሰረት በተቻለ መጠን ሙያዊ ብቃት ያለው ገለልተኛ የሆነ በመጀመሪያ ከአዲስ አበባ ዩኒቨርሲቲ ስንነጋገር ጥናት ከማጥናታችን በፊት የሚሰሩ ስራዎችን ዝርዝር የተስማማነበት ሰነድ ላይ ምን አይነት ተመራማሪ ነው በዚህ ጥናት መሳተፍ አለበት የሚለው ኮሚሽኑ በጣም ሰፊ ውይይት ካደረገበት በኋላ አጽድቆ ነው ከአዲስ አበባ ዩኒቨርሲቲ የተነጋገር ነው። በዛ ውስጥ ከተቀመጡ መመዘኞች አንደኛው ሙያዊ ብቃት ያለው፣ የትምህርት ዝግጅት ያለው፣ ልምድ ያለውና በተቻለ መጠን በገለልተኝነት ስራዎችን መስራት የሚችል የሚል መመዘኛ አስቀምጠን ነው። ስለዚህ በዛ አግባብ አዲስ አበባ ዩኒቨርሲቲ ተመራማሪዎችን እንደሚመለምል ነው የምንገነዘበው። ምናልባት አንዳንድ ሶሻል ሚዲያ ላይ እየተዘዋውረ ያለ እኔም እያየሁት ያለው ነገር አክቲቪስት የሆነ ያልሆነ የሚል ነገርም የተነሳበት ሁኔታ ነው ያለው። እንግዲህ አክቲቪስት የሚባለውን ዴፊኒሽኑን ማን እንደሚያስቀምጥ ያው እንግዲህ ምናልባት ማህበራ ምንድን ነው ማህበረሰብ አንቂ ምናልባት ትክክል ተርም አድርጌው ማለት ጠቅሼው ከሆነ በተለያዩ ቤተሰብ አንቂ በሚል የተረጎሙታል ብዙዎች። በዛ አግባብ እየተተረጎመ ነው ያለው። ስለዚህ በተለያየ አግባብ ሁሉም ሰው በየራሱ ማዕቀፍ የሚያነቃው አላማ ሊኖረው ይችላል። ስለዚህ አክቲቪስት የሚለውን እንደ መስፈርት ሳይሆን እኛ በተቻለ መጠን ገለልተኛ የሆነ ሳይንስን መሰረት አድርጎ መስራት የሚችል በሚዲያ የሚነገሩ ብለው የገለጿቸው አሉ። ቅድም በሚዲያ የሚታወቁ የማንነት ጥያቄዎች ከሚባሉት ውስጥ አንዱ በትግራይና በአማራ ክልል መካከል ያለው ነው፣ የወልቃይት የራያ የመሳሰሉትን ማለት ነው። እና ይህ በሆነበት ሁኔታ እና የትግራይ ክልል እናንተ ሄዳችሁ ለመነጋገር እንኳን በሩ እንግዲህ እስካሁን እንዳልተከፈተላችሁ ነው የገለጹት፣ እና ንግግሮች ማድረግ ባልቻላችሁበት ሁኔታ ስራችሁ ላይ የጥናት ስራችሁ ላይ ምን ያህል ውጤታማ ያደርጋችኋል ያ ካልሆነ ማለት ነው እሱን አሁን መናገር አልችልም ምክንያቱ ምንድነው አንደኛ እስካሁን ስንሰራ የነበረው ወደ ፊልድ ወተን መረጃ መሰብሰብ የምንጀምረው ከአሁን ወዲያ ነው ሰሞኑን ከኦሮሚያ ክልልም ያወራ ነው ከሲዳማም ገና እናወራለን ከሶማሌም በአስር ስራዎቹ ይቀጥላሉ ማለት ነው የትግራይ ክልልም የተዘጋ ነው ብለን አናስብም ስለዚህ በተሻለ በሌሎች አማራጮችንም ተጠቅመን እንሰራለን ብለን እናስባለን እንደ ቻሌንጅና በምርምሩ ምን አይነት ተጽዕኖ ያደርሳል የሚለው ወደፊት ነው ማየት እንችለው ማለት ነው። እንግዲህ ሰማንያ ሶስት ዓመተ ምህረት ኢትዮጵያ ውስጥ የመንግስት ለውጥ ተከሰተ። ከዛ በኋላ የኢትዮጵያ አወቃቀርም ተቀየረና ቋንቋን መሰረት ያደረገ ፌዴራሊዝም በሀገሪቱ ውስጥ መተግበር ጀመረ። በዛ ምክንያት ዘጠኝ ክልሎች ተፈጠሩ። አንዳንዶች ያኔ ክልሎቹ ሲዋቀሩ ሳይንሳዊ ዘዴን ወይም ሳይንሳዊ አሰራርን ጥናትን መነሻ ያደረገ አይደለም በዛ ምክንያት ነው አሁን ብዙ ጥያቄዎች እየተነሱ ያሉት በወረዳና በወረዳ በዞንና በዞን በክልልና በክልል መካከል የማንነትን ጥያቄዎች የአስተዳደር ወሰን ጥያቄዎች ይችላሉ። ኮሚሽኑ ይህንን ሀሳብ ይጋራል። ምንድን ነው የችግሩ፣ ያ ሲካለት ሳይንሳዊ አይደለም ስላልነበረ ነው አሁን ችግሮች የበረከቱት የሚለዋሉ። ሌሎች ደግሞ ኢትዮጵያ እየተከተለች ያለችው ቋንቋን መሰረት ያደረገ ፌዴራሊዝም ነው ለዚህ ምክንያቱ የሚለዋሉ። እናንተ ከዚህ አንፃር የደረሳችሁበት ድምዳሜ ያለ ምንድን ነው? ይህንንስ ታጠናላችሁ? እኛ የደረስንበት ድምዳሜ የለም። ምክንያቱም ጥናት ሳናጠና ድምዳሜ ላይ ልንደርስ አንችልም። ከመቋቋማችንም ጀምሮ ጥናትን መሰረት ያደረገ ምክረ ሀሳብ አምጡ ከተባለን፣ ድምዳሜ መድረስ የምንችለው ጥናት አጥንተን በግኝቱ መሰረት ነው ድምዳሜ ላይ የምንደርሰው ነው። ስለዚህ እዛ ድምዳሜ ላይ አልደረስንም። ጥናቱ ሁሉንም ሂስቶሪካል ታሪካዊ ዳራዎችንም እንደሚዳስስ እንጠብቃለን። ከዚህ በፊት የነበሩ የአስተዳደር ወይም ደግሞ የአስተዳደር ወሰን አካሄዶችንም እንዲያጠና እንጠብቃለን። ሁሉን አቀፍ ጥናት ነው የምናደርገው ማለት። ችግሮችን በዘላቂነት መፍታት ካለብን፣ ችግሮችን በማያዳግም መልኩ መፍታት ካለብን ማየት ያለብንን ሁሉንም አንግል ወይም ደግሞ ሁሉንም ሁኔታዎችን አይተን በጥናት እንዲካተት ነው የምናደርገውና በጥናቱ ነው ምላሹን የምንጠብቀው። እነዚህንም ታካትታላችሁ በጥናት ላይ ለምሳሌ ምንድን ነው ምክንያቱ የሚለውን ሳይንሳዊ አልነበረም ያኔ ሲካለሉ፣ ወይ ህዝቡ ፈቃደኝነት አልተጠየቀም ወይ ደግሞ ኢትዮጵያ የምትከተለው አንዳንዱ ወገኖች ደግሞ እንደሚሉት ቋንቋን መሰረት ያደረገው ፌዴራሊዝም ነው። አንዳንዶች ደግሞ ነው እሱ ምክንያት ሊሆን አይችልም ብለው የሚከራከሩም አሉ። ብዙ አይነት እንግዲህ ሀሳቦች ናቸው የሚንሸራሸሩት እና እነዚህን ሁሉ ትመለከታላችሁ በእኛ ጥናት። ሁሉን አቀፍ ነው ስንል እነዚህንም ያቀፈ ነው የሚሆነው። ስለዚህ ከጥናቱ በጣም ዝርዝር ነገሮችን እንጠብቃለን እነዚህንም ጨምሮ ምናልባትም አንተ ከ83 አካባቢ አነሳው እንጂ ምናልባት ከዛ ቀደምም የኢትዮጵያ ከአስተዳደር ወሰን ጋራ ያላት ታሪክ ምንድን ነው እንዴት ስትተዳደር ነበር ነበረ ምን አይነት ዘዴዎች ነበሩ? ምን አይነት የአስተዳደር ስርዓቶች ነበሩ የሚለውንም በታሪካዊ ዳራ እንዲዳሰስ በጥናቱ ተካትቷል። ስለዚህ አሁን ያነሳቸውንም ጨምሮ ሁሉንም አንግሎችን እንዲያይ ነው የምንጠብቀው ማለት ነው። ምክንያቱም እንዳልኩ ቅደም ደጋግሜ እንደማነሳለህ በአዋጃችን ውስጥ የተቀመጠልን መመዘኛ ማያዳግምና ዘላቂ መፍትሄ አምጡ ነው የተባልነው፣ የመፍትሄ ሀሳብ አምጡ ነው የተባልነው። ስለዚህ ዘላቂ መሆን ካለበት የምንሰራው የምናቀርበው የመፍትሄ ሀሳብ ማያዳግም መሆን ካለበት፣ ማየት ያለብንን ሁሉ ማየት አለብን። ችግሮቹን በጥልቀት ማየት አለብን። ከተለያየ ሁኔታዎች አንጻር መገምገም አለባቸው። ስለዚህ በዛ አግባብ ተገምግሞ የሚመጣው ጥናት ውጤቱ ከዚህ በፊት ሳይንሳዊ አልነበረም፣ ከዚህ በፊት ሳይንሳዊ ነበረ፣ ከዚህ በፊት እንዲህ ነበረ ማለት ብለን እንደ አቋም እንደ ኮሚሽኑ አቋም የምንወስደው ከጥናቱ በኋላ ነው። ስለዚህ አሁን ሰማንያ ሶስት የተደረገው የአስተዳደር ወሰን አከላለል ሳይንሳዊ ነበር፣ አሳታፊ ነበር፣ አካታች ነበር ወይም አልነበረም ብለን ማውራት አንችልም እንደ ኮሚሽን። ማያዳግምና ዘላቂ መፍትሄ አምጡ ከተባለ ሁሉንም አንግሎችን አይተን ሁሉንም ዳራዎችን የችግሮችን ዳራ ሁሉንም ተመልክተን ችግር ነው ብለን ያሰብነው ላይ የመፍትሄ ሀሳብ እንሰጣለን ወይም ደግሞ እናቀርባለን። ስለዚህ ያ ችግር ምናልባት በጥናታችን ውስጥ ለአስተዳደሮሰን ለማንነትና ራስን በራስ ለማስተዳደር ችግሮች ምክንያቱ የህገ መንግስቱ ማዕቀፎች ናቸው የህገ መንግስቱ አንቀጾች ናቸው የሚል ፋይንዲንግ ከተገኘ እነዛ እንዲሻሻሉ ማናቀርብበት ምክንያት አይኖርም። ነገር ግን ህገ መንግስቱ ሙሉ ይሻሻል ብለን አናቀር በመቼም አንተም እንደምታውቀው ልናደረግ የምንችለው በተሰጠን የስልጣን ልክ ከአስተዳደር ወሰን ከማንነትና፣ ራስ በራስ ከማስተዳደር ጋር ተገናኝተው የተገናኙ የህግ መንግስት ማቀፎች ማዕቀፎቹ ማንቀጾች ላሉ ችግሮች ችግር ከሆኑ ምክንያት ከሆኑ ወይም ወደፊት መስራት ለምንፈልገውና እንዲስተካከል ለምንፈልገው ሁኔታ አመቺ ካልሆኑ በዚህ አግባብ ይሻሻሉ ብለን በተሰጠን ሊሚት ልናቀርብ እንችላለን። አሁን እየተጠና ያለው ጥናት ግን የሁሉንም ችግሮች ላይ የመፍትሄ ምክረ ሀሳብ የምንሰጥበት ነው ማለት አይደለም። አቶ አወል ሁሴን፣ የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ጽህፈት ቤት ዋና ዳይሬክተር፣ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች፣ እኔም በሚዲያችሁ ቀርቤ ያለውን ነገር የኮሚሽኑ ጠቅላላ ሁኔታ እንዳብራራ ስለፈቀዳችሁልኝ በጣም አመሰግናለሁ። እስክንድርና እንግዳውን እናመሰግናለን። ሙሉ ቃለ ምልልስ በድረ ገጻችን ላይ ታገኛላችሁ። የተከበራችሁ የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው እና በሌሎችን ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። በእኛ በኩል አብራችሁም ስለቆያችሁ እናመሰግናለን። ከሰኞ እስከ አርብ የነበረው መደበኛ ዝግጅታችንን አጠናቀናል። ነገ በቅዳሜና የእሁድ ምሽት ፕሮግራሞች እንገናኛለን። እስከዚያው በ።